የሕግ ባለሙያውን የአቶ አብዱል ጀባር ሁሴንን አሟሟት በተመለከተ የተለያዩ የሁለት ወገን አስተያየቶች እየተሰጡ ነው። ወንድማቸው አቶ ሱልጣን ሁሴን በዱላ ተደብድበው መሞታቸውን ሲናገሩ፣ የአዳማ ከተማ አስተዳደር የጸጥታ ጉዳዮች ጽፈት ቤት በበኩሉ በተደረገው ምርመራ የአቶ አብዱል ጀባር አስከሬን ላይ የሚታይ ደምም ሆነ ቁስል እንደሌለ የአዳማ ሆስፒታል አረጋግጠዋል ይላል። በአንጻሩ የምንሊክ ሆስፒታል የምርመራ ውጤት ግን እስካሁን እንዳልደረሰም አመልክተዋል። የአቶ አብዱል ጀባር ወዳጅ የሆኑትና በአዳማ ሆስፒታል የውስጥ ደዌ ልዩ ሕክምና ትምህርት በመከታተል ላይ የሚገኙት ዶክተር ሆራ ሟቹ አቶ አብዱል ጀባር ከንፈራቸው አካባቢ ቁስልና ደም ይታይ ነበር ይላሉ። ፀሐይ ዳምጠው ተከታትለዋለች። አቶ አብዱል ጀባር ሁሴን የህግ ባለሙያና ጠበቃ ሲሆኑ በአዳማ ከተማ ውስጥ ይኖሩ ነበር። ባለትዳርና ና የአንድ ልጅ አባትም ነበሩ። ባለፈው ነሐሴ አምስት ሁለት ሺ አስራ ሶስት ዓመተ ምሕረት በአዳማ ከተማ ገዳ ቀበሌ ወይም በድሮ አስራ ሁለት ቀበሌ ተብሎ በሚታወቅ ስፍራ ማታ ወደ ሁለት ሰዓት ተኩል ወርቀው መገኘታቸውን የአዳማ ከተማ ጸጥታ ጽህፈት ቤት ገልጸዋል። ከአቶ አብዱል ጀባር ህይወት ማለፍ ጋር በተያያዘ የአሜሪካ ድምጽ ከቤተሰብ አባላት መካከል ወንድማቸውን አቶ ሱልጣን ሁሴንን አነጋግሯል። አረፈ ብሎ ደወሉብኝ። ከዛም በኋላ እንዴት ሆኖ ብዬ ስጠይቀው ተመቶ ነው፣ ከኋላ መቶ ነው የጣሉት። ከዛን መጀመሪያ አዳማ ሆስፒታል ማታ አዩና፣ ከዛም በኋላ ወደ ምንሊክ ላኩ። ከምንሊክ ሲመለስ በጀርባ በኩል የተመታ ምታል ደመሳሳለ ቀን ወደ ዘጠኝ ሰዓት አካባቢ ወጣ ከቤት ከዛን ማታ ወደ አንድ ሰዓት ሊሆን ስል ወደ ቤት ሴት መንገድ ላይ ታፍኖ ነዋ እንደዚህ ያደረጉት እንጂ ምንም የሆነ ነገር የለም። እንግዲህ ድል የለውም ከሰው ጋር የአዳማ ከተማ ጸጥ ቀጥታ ጽህፈት ቤት ኃላፊ አቶ መኩሪያ ድንቁ ስለ አቶ አብዱል ጀባር ሁሴን ሞትም በተመለከተ ገዳ ቀበሌ ነው ወድቀው የተገኙት ስሉ አብራርቷል። ሰላምዶ ድሮ አስራ ሁለት ቀበሌ የሚባል ቦታ ነው። እዛ አካባቢ ወድቆ ሲገኝ በአካባቢ የነበሩ ሰዎች ህይወታቸው ሳያልፍ ደርሰዋል። እነኚህ ሰዎች እርዳታ እያደረጉ እንዳለ ነው ያለን መረጃ። ውሃ በሰውነቱ ላይ የሚያፈሱ ነበሩ። ከዛ ውጪ ደግሞ እሱ ራሱ የባለቤቱ ስልክ ለነበሩ ሰዎች ጠጥቶ ለባለቤቱ እንዲደወል አድርጓል። ባለቤቱ ጋር ሲደወል ባለቤቱ ያለችው በአካባቢው ስኳር የሚገኝ ከሆነ ስኳር ስጡት የሚል ነገር አነሳች። በአካባቢ የነበሩ ሰዎች ተሯርጦ ስኳር አቅርበዋል። ትንሽ አቅምሰዋል። ካቀመሱ በኋላ ትንሽ ፋታ ያገኘበት ሁኔታ እንደነበር ነው የምናውቀው። ከዛ በኋላ ስኳርና ግፊት ስላለበት በተደጋጋሚ እሱን በየጊዜው ሲያደርስ የነበረ የአንድ ባጃጅ ባለቤቱ ወዲያው ልካ ወደ ሆስፒታል እንዲደርስ ነው የተደረገው። ነገር ግን ሪፍት ቫሊ ሆቴል ሳይደርስ እንደሞተ ነው እኛ መረጃው ያለን። አቶ መኩሪያ አክለውም የአቶ አብዱልጀባር አስክሬን ከየት ወዴት እንደተወሰደና ስለምንነገር መረጃም አብራርተዋል። የሪፍት ቫሊ ሐኪሞች ቤቱ ስላለፈ ወደ አዳማ ሆስፒታል ሪፈር እንዲደረግ ነው ያደረጉት። አዳማ ሆስፒታል ከደረሰ በኋላ እዛ የነበሩ ሐኪሞች የሰጡት ምክር ወይ ደግሞ ሀሳብ በሰውነቱ ላይ ምንም አይነት ቁስል፣ ምንም አይነት እጃም እንደሌለ ይህንን መስክረዋል። ይህ ከሆነ በኋላ ወደ አዲስ አበባ ምንሊክ ሆስፒታል ሪፈር እንዲደረግ ተደረገው። በተጨባጭ ይህ ነው የሚለውም የሀኪም ወይ ደግሞ ባለሙያዎች የሚሰጡትን መረጃ የሚጠብቅ እንዳለ ሆኖ የምናውቀው ይህንን ነው። ከምንሊክ ልክ የመጣ መረጃ የለም። መረጃ ሰው ሲሆድ በአንድ ቀን አይሰጥም ውሎ ያድራል። እንግዲህ ሰው እንደዛ ሊሉ ይችላሉ። ለማንኛውም እውነታው የሚረጋገጠው መረጃው ሲመጣ ነው እና መረጃው ስለ ይህን የሚለውንና ወንድሙ ያስተላለፈውም የትኛውን የሚለውን ያው እሱ የሚያረጋግጠለት እንዳለ ሆኖ፣ እኛ የምናውቀው ግን ይህንን ያሁነ ያልኩትን ነው። በአካባቢው የነበሩ ሰዎች በፖሊስ ቁጥጥር ስር ሆኖ ምርመራ እየተካሄደባቸው ነው ሲሉም አክለዋል። ኃላፊውም እስካሁን ስድስት የሚሆኑ ሰዎች ቃል ፖሊስ ተቀብሏል። በቁጥጥር ስርም ጦር ሁኔታ ውስጥ የአቶ አብዱል ጀባር ሁሴን ወዳጅና የአዳማ ሆስፒታል የውስጥ ደዌ ስፔሻሊቲ ተማሪ መሆናቸውን የገለጹት ዶክተር ሆራ ስለ ሁኔታው እንዲ ስሉ አብራርተዋል። ጤናውን ከዚህ በፊት ስከታተል ስለነበረ መጀመሪያ ወደ ሪፍት ቫሊ ሆስፒታል ስወስዱት ነው ደውለው የነገሩኝ። ወደ ሪፍት ቫሊ ሆስፒታል ስንወስደው ህይወቱ አልፈዋል። ከዛ ያንን አይተን ወደ አዳማ ሆስፒታል ሜዲካል ኮሌጅ ወሰድ ነው ማለት ነው። አሁን እየነገርኩ ያለሁት ጤናውን እንደ ቅርብ ወዳጅ ሲከታተል እንደነበረ ሰው ነው። ያኔ እንግዲህ በሰውነቱ ላይ ያየ ነው፣ አፉ ታችኛው ከንፈሮ አካባቢ ደሚታይ ነበር። ሌላ ከፍተኛ ጉዳት በሰውነቱ ላይ አላየሁም። ቢሆንም ይህን ለማረጋገጥ ሌላ ባለሙያ ይጠይቃል። ስለዚህ የተረጋገጠ ነው የሚል መደምደሚያ መስጠት አልችልም። ዶክተር ሆራ የአስክሬን ምርመራ ውጤትን በተመለከተ እና የአቶ አብዱል ጀባር የጤንነት ሁኔታ ላይ የሚከተለውን አስተያየት ሰጥቷል። አለናማቲን አቶላን አብዱልብል ሆስፒታል ጠቀብ ንዱረቱር በህይወት ከማለፉ እና ሆስፒታል ከመድረሱ በፊት ስለነበረው ሁኔታ አለየውም። ማታ ሁለት ሰዓት ተኩል አካባቢ ደውለው ህይወቱ ማለፉን ነገሩኝ። ከዚያ ወደ አዳማ ሆስፒታል ሜዲካል ኮሌጅ ከወሰድነው በኋላ ለአጠቃላይ ምርመራ ወደ ምኒልክ ሆስፒታል መሄድ ስለተፈለገ ማታ ወደ አዲስ አበባ ሄድን። የምኒልክ ሆስፒታል ምርመራ አሁን ተከናውኗል። ውጤቱ ግን አልተነገረንም። መቼ እንደሚነገርም መረጃ የለንም። አብዱልጀባር የስኳር በሽተኛ መሆኑን አውቃለሁ። ለዚህ አደጋ የሚያደርሰው ነገር መሆኑን ግን አልነገረኝም። እኔም ስከታትል ስለነበረ አላየውበትም አስከፊ ምልክት። ብዙ ጊዜ ለጤናው የሚያሳስበው ነገር ሲከሰት ይነግረኛል። ሰሞኑንም ተደዋውለን ነበር፣ ስለ ጤናው ሳይሆን ስለሌላ ጉዳይ ነበር የተነጋገር ነው። አቶ አብዱልጀባር በጥብቅና ሙያቸው ለተለያዩ ሰዎች በነፃ ጥብቅና ሲቆሙ እንደነበር ተነግረዋል። ህይወታቸው እስካለፈ ድረስ በእስር ላይ ለሚገኙት አቶ ጀዋር መሐመድ በቀሌ ገርባና ለሌሎች እስረኞችም ጥብቅና ቆመው ነበር። እንዲሁም በቅርቡ ከእስር ተፈተው አሁን አሜሪካን ሀገር የሚገኙት ፖለቲከኛ አቶ ልደቱ አያለው ጠበቃም ነበሩ። የአቶ አብዱልጀባር ሁሴን ግብአተ መሬት ትናንትና በአዳማ ከተማ ወዳጅ ዘመድና የሙያ አጋሮቻቸው በተገኙበት በእስልምና እምነት ተከታዮች መካነ መቃብር ተፈጽመዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ